انت ولدت لنا زغزيا غير قال زكون سبا بنت مدانيتنا እምድራ ኮነ ሰባት እዩካ አምላክ ፍጹም ውእቱ ወበእንተ ዝወለደቶ እንዘ ድንግል ይእቲ መንክር ሃይለ ወሊዶታ ዘኢ ስ እስመ በፈቃዱ ወበስምረታው ወመንፈስ ቅዱስ መጻዋድነ ኦማርያም ድንግል ፍጽምት ረከብኪ ሞገሰ እግዚአብሔር ምስሌኪ አ አንቲ ውእቱ ሰዋስው አንቲ ውእቱ ሰዋስው ዘር የያ እቆ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ويوردو ستات سالي رانا كدس انتو توس زريا موسيا بندا ساتوي توي زواتو ወልደ እግዚአብሔር መጽአ ወኀደረ ውስተ ከርስኪ ወሰዓተ መለኮቱ ያዋየ ስጋኪ ሰአሊ ለነ ቅድ

ቱ መዝገብ ዘተሳየ ጠዩሴፍ ወረከበ በውስቲታ ባይር የንቋ ክቡረ ዘውቱ

ኦ ወላዲተ ፈጣሪ ኩሉ على من سعى لنا قدس تفاسي اسم الله تسمك أو العدي تملك تفاسي أو ولكن لا لا تكون افضل من اجل ان تكون لا من اجل ان

زورا دوست دبراسينه و و وَكَدَنَا غلا موسى و كادا ندري بر ما توانا فاس ወበድምፀ ቃለ አቅርንት የስዕ ለለ ይቀውሙ በፍርሃት ሳሌለነ ቅዱስ ውእቱኬ ዘወራ ቀብር ነባቢት በተይትና መፍቀር የሰብ ተሰባ እምኔኪ ዘእንበለ ውላጤ ፍጹመ ስጋ ነባቢ ዘከማነ

ኢይትከሃል ለተነግሮ ስ መግዚ ሃሪያ መጽአወ ሃደረ ላይልያ ዘየሃድር ውስተ ብርሃን ሃበ ዘይቀርቦ ተፀውረ በከርሳ ተሳተ አውረሃ ዘኢይትረአይ ወዘኢይታወቅ ወለደቶ ማርያም እንዘድንግ ወዲእቲ ሳሊ ላነ ቅዱስ በሁለት ነው ወለደቶ ማርያም እንዘ ድንግል ይእቲ

ወሙዳ ያሚን ርትይት ሃይማኖቶሙ ርትይት ሃይማኖቶሙ ለቅዱሳን አበዊነ ኦንጽይት ወላዲተ አምላክ ኦንጽይት ወላዲተ አምላክ

መድኃኒትና ሳሊላ ቅድስት አንቲ እሙ ለብርሃን ክብርት ወላዲተ እግዚእ እንተ ጾርኪ ዮለ ቃል ለቃል ዘኢይትረአይ እምድረ ወለድኪ እምድረ ወለድኪ ኪያሆ ነበርኪ በድንግና በስብሐቶ አርኮት ያበዩኪ ሳሊ ለነ ቅድ አይልሳነ ዘይክለ ነቢ ዘይትነገር በእንቲያቺ ድንግል ጽይት እሙ ለቃላብ ኳንቺ መንበሮ ለንጉ

وسوره فى زنبى لاسرعت يسافر وكنافيهم ووى يبرو زنته وطن መጻይስራይ ኃጢአት ዓለም በበየ ሳህሉ ሳዓሊ ለነ ቅድስት አበቃ ይረቡ